ጎረቤት የአፍሪካ ሀገራትም ሆኑ አያሌ መንግስታት በአሁኑ ጊዜ በትግራይ ብሔራዊ ክልል የሚታየው ግጭት የውስጥ ጉዳይ እንደሆነ አቋማቸውን እንደገለጹ የውጭ ጉዳይ ሚኒስቴር አስታወቀ። በአካባቢው ሊከሰት የሚችለው ሰብአዊ ቀውስ ከማንም ባላነሰ መንግስትን እንደሚያሳስበውና ይህም እንዳይፈጠር የተቻለውን ሁሉ እንደሚያደርግ የሚኒስትሩ ቃል አቀባይ ዲና ሙፍቲ ተናገሩ። መለስካቸው አመሀ ዝርዝር አለው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ከጋዜጠኞች ጋር በነበራቸው ቆይታ በምክትል ጠቅላይ ሚኒስትርና በውጭ ጉዳይ ሚኒስትር ደመቀ መኮንን የተመራው የልዑካን ቡድን በአጎራባች የአፍሪካ ሀገራት ያደረገው የሥራ ጉብኝት አመርቂ ውጤት አስገኝተዋል ብለዋል። ቃል አቀባዩ እንደገለጹት የልውኩ ቀዳሚ ተግባር በአሁኑ ወቅት በትግራይ ክልል የሚካሄደው ወታደራዊ ግጭት በምንም መልኩ ቢታይ አንድ ሉዓላዊ አገርና መንግሥት ሕግን ለማስከበር የሚወስደው እርምጃ መሆኑን ለአገራቱ መሪዎች ማስረዳት ነበረ። ይህም በእጅጉ የተሳካ መሆኑንም የገለጹት በዚህ ሁኔታ ነበር። በዚህ ደረጃ፣ በዚህ መልክ፣ በዚህ ይዘት ምን እንርዳቸው የሚል ፒሪድ ይህ ውስጥ ጉዳያችሁ ነው የለባስጡት ምናልባት ያነሱት ነገር ካለ ይሄ ነገር ሁመን ካዥልቲ ኮላተራል ዳሜጁ እንዴት ነው ይህንን ደግሞ ምክትል ጠቅላይ ሚኒስትሩ ይህን ጉዳይ የሚሰሩ ተቋማት ሰብአዊ መብትን በጠበቀ ሁኔታ ሲቪሊያን እንዳይጎዱ አስፈላጊውን ጥንቃቄ ማክሲመም ጥንቃቄ እንደሚደረግ አስረድቷቸዋል እና በጣም አርኪ የሆነ ጉብኝት እንደነበረ ለእናንተ ለማስረዳት ነው። የቀድሞ የውጭ ጉዳይ ሚኒስትርና አሁን የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ገዱ አንዳርጋቸውም በጅቡቲና በሱዳን ያደረጉት የስራ ጉብኝት ተመሳሳይ ስኬት እንደነበረውም አምባሳደር ዲና ሙፍቲ ገልጸዋል። ዓለም አቀፍ መሪዎች ግን በአብዛኛው በትግራይ የሚታየው ወታደራዊ ግጭት የእርስ በርስ ጦርነት ነው ይላሉ ለሚለው የጋዜጠኞች ጥያቄም አምባሳደር ዲና ምላሽ ሰጥተዋል። የዓለም አቀፍ መሪዎች የእርስ በርስ ጦርነት እያሉ ነው የሚለው ጀነራላይዜሽን ነው። በጣም ጥቅል ነው፣ አይሰራም። ምክንያቱም ሁሉም እያሉ አይደለም። ሱዳን እያሉ አይደለም። ስጥ ጉዳይ እያሉ ነው። ቅድም የምንላችሁ ነገር አለ አይደለም። ስለዚህ ጀነራላይዜሽን ብዙ ጊዜ ለባን ወስዶ የሚል አድቫይዝ ነው አሜሪካኖችም ባይ ዘ ወይ በስቴት ሴክሬታሪ አስታንት ሴክሬታሪ ድራያ እያሉ ያለው ነገር ከዛው ታለ ነው፣ ፈረንሳይ ጭምር። ስለዚህ የዓለም አቀፍ ሕብረተሰብ የእርስ በእርስ ጦርነት እያለ ሲቪል ሶሳይቲዎች አሉ፣ በርግጥ ሁመን ራይት ኢንስቲትዩሽንስ አሉ፣ ሁመን ፕላይት በጣም ያቀርባሉ። በእርግጥ ዛዘር ሳይድ ደግሞ የሚፈልገው እሱ ነው፣ አንደ ኢንተርናሽናላይዝ ማድረግ ኮንፍሊክት ነው፣ ሁለተኛው ሲቪል ጦርነት ነው ማሰኘት እና ይሄ ግን የዓለም አቀፍ የሚለው ጀነራላይዜሽን እንዳይሆን ስጋት አለኝ። ይሁንና ግጭትን ተከትለው የሚመጡ ችግሮችን በተመለከተ ቃል አቀባዩ የሚከተለውን ብለዋል። ነገር ግን ኮላተራል ዳሜጆች ሁልጊዜ እንደዚህ ያን ነገር ብኖር በጊዜ ይኖራሉ። የመንግስት ኮሚትመንት አሁንም በተደጋጋሚ እየተባለ ያለው በተቻለ መጠን ካዥዋልቲ፣ ሲቪሊየን ካዥዋልቲ እንዳይኖር የመቀነስ እንትን ነው። በዚህ ግጭት ምክንያት የተወሰኑ ተፈናቅሎ የሚሄዱ ሰዎችን በተመለከተም አስፈላጊው ጥንቃቄ የመመለስ ስራ እንዲሰራ ነው። አንከሱዳን ጋር ያለ ነገር እሱ ነው። በውስጥም ያሉት ይህን ስራ የሚሰሩ ተቋማት እዚህ ላይ በግድ መረባረብ አለባት። ይህንን ሀይል የራሷን ሀይል ደግሞ ጥንቃቄ የማድረግና የመውሰድ የማስተናገድ ካፓሲቲ አለ። ዶሊቲንግ ምንድነው አሁን የኦፕሬሽኑን በጊዜ ማጠናቀቅ ነው። ሆፕ ፉሊ እናቀቃለን የሚል ነገር አለ። ስለዚህ የሁማኒታሪያን እንትኑ የመንግስት ከንሰርን ነው፣ የትልቅ የመንግስት ከንሰርን ነው። ይህን ከንሰርን አድሬስ ለማድረግ አስፈላጊውን ነገር እያደረገን መሆኑን የሚል ነው። በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች ማለትም ሱዳን፣ ኢትዮጵያና ግብፅ ተቋርጦ የነበረውን ድርድር ትናንት ጀምረዋል። ድርድሩ አሁን የሚገኝበት ደረጃ ምንድን ነው ለሚለው ጥያቄም ዲና ሙፍቲ መልስ ሰጥተዋል። የህዳሴ ግድብን በተመለከተ ተቋርጦ የነበረው የትሪላተራል ኔጎሼሽን መጀመሩ ነው። በሱዳን በኩል ቀርቦ የነበረው የአፍሪካ ኤክስፐርቶች ሌቭል ኢንሃንስ ይደረግ ይል የነበረውንና ኢትዮጵያም የተቀበለችውን አቋም ግብጾች አልተቀበሉም ነበር። ያ ነው አንዱ ልዩነት የነበረው። በነገራችን ላይ ዝም ብሎ አይደለም። ኤክሰርሳይዙ ቴክኒካሊ በብዙ ጉዳዮች ላይ ሊገል ቴክኒካል ጉዳዮች አሉ። ቴክኒካል ሲባሉ ለምሳሌ ውሃ ሞላሉን ማዕት ጃርገኑ ብዙ ነው እዛ ውስጥ እና እዛ ጋር ሞሮሌስ በኤክስፐርቶች ደረጃ መቀራረብ ሁኔታ አለ። አሁን ፖለቲካል ጉድዊል ነው ሚኒስትሮቹ እና ጋር መሪዎቹ ጋር ያለው እና አሁንም በተቀሩት ጉዳዮች ላይ ለመነጋገር የጀመሩት ነው። ትላንትና ስቲል ሞዳሊቲ ይላ እንዴት እናድርግ የአፍሪካ ህብረት ኤክስፐርቶች ሮል ከፊ በል ዝቅ በል የሚል ነው። አሁን ሱዳን ትላንትና ትረተና ረገች የሚለው ነገር ሶሊድ መረጃ የለኝም። በዚህ ረገድ ቃል አቀባዩ በኢኮኖሚያዊ ዲፕሎማሲና ዜጋ ተኮር በሆነው የዲፕሎማሲ ስራም የተከናወኑትን ዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ